የባህል መድረክ ባለፈው ሰኔ ወር መጨረሻ ኢትዮጵያ በጎርጎሮሳዊው 2015 ከዓለም ምርጥ የአገር ጎብኚዎች መዳረሻ ተብላ በኢትዮጵያ የቱሪዝምና የንግድ ምክር ቤት እውቅና ተሰጥቷታል። ይህም ምክር ቤቱ ባወጣው ዘገባ መሰረት ኢትዮጵያን ምርጥ ተሸላሚ እንድትሆን ካበቋት ምክንያቶች መካከል እንደ አክሱም፣ ላሊበላ፣ የሀረሩ ጀጎል የመሳሰሉት ቅርሶች ይገኙበታል። እነዚህ የኢትዮጵያ ታሪካዊ ስፍራዎች ደግሞ በተባበሩት መንግስታት የሳይንስ የትምህርትና ባህል ማዕከል ወይም ዩኔስኮ መዝገብ ላይ የሰፈሩ ዓለም አቀፍ ቅርሶች ናቸው። Uber Uber Rabe Uber Uber Rabe Rube Rube ፓሪስ ፈረንሳይ፣ በሚገኘው በዩኔስኮ በሚኒስትር ካውንስል ማዕረግ የኢትዮጵያ ምክትል ቋሚ ተጠሪ ፕሮፌሰር ምትኮ ኃይሌ ዩኔስኮ አንድን ቅርስ እንዴት ያለም ቅርስ ብሎ እንደሚሰይም ገልጸውልናል። አንድ ቅርስ በዩኔስኮ ሲመዘገብ ብዙ ሂደቶች አሉት። ቅርስነቱ በእንግሊዝኛው አውትስታንዲንግ ዩኒቨርሳል ቫሊዩ ወይም ደግሞ ጎልቶ የሚ ተከታይ ዓለም አቀፋዊ እሴት ያለው ቅርስ መሆኑ መረጋገጥ አለበት። መስፈርቶች አሉ እና እንደ ቅርስ ሲመዘገብ የህዝብ ሀብት ነው፣ የህዝብ ታሪክ ነው፣ የአንድ ሀገር ባህል ነው። ያ የአንድ ሀገር ባህልነቱ ደግሞ ከዛ አገር አልፎ አህጉራዊና ዓለም አቀፋዊ እሴትነት ስላለው ነው የሚመዘግበው። በዓለም አቀፍ ደረጃ እሴት የሚያሳይ ብለዋል። ግን እስቲ ትንሽ ቢዘነዝሩልኝ ምንድን ናቸው መስፈርቶቹ? እዛ እስከሚቀርብ ድረስ ያለው አን አንደኛ አውተንቲክ ነው ወይ ማለት የዛ ቅርስ እሴቱ በትክክለኛ የሚታይ ነው ወይ፣ አውተንቲክ ነው ወይ፣ የዛ አይነት ሌላ ቦታ የለም ወይ፣ አውተንቲክ ነው። ሁለተኛ ኢንቴግራል ነው ከባህሉ ጋራ ከቅርሱ ጋራ ከታሪኩ ጋር የተያያዘ ነው ወይ? ሶስተኛ ደግሞ ከዚህ ጋር በተያያዘ መልኩ ለዓለም እሴትነት የሚያበረክተው የሚለው እነዚህ እነዚህን ጨምሮ እሴትነቱ ጎልቶ ሲወጣ ነው። ዩኒክ መሆኑ ልዩ መሆኑ ሲወጣ ነው እና እነዚህ መስፈርቶች ዝርዝር ያሉ ናቸው። እነዛ ታይቶ ነው ያንዳንዱ መስፈርት እየተመዘነ ነው ይመዘገባል አይመዘገብም የሚለው ውሳኔ የሚደረሰው እነዚህ መለኪያዎች ነጻ በሆነ የሚመረምር አካል ታይተው በየዓመቱ ለሚገናኘው የዓለም ቅርስ ኮሚቴ ይቀርባሉ። የዘንድሮ 39ኛው የዓመት ቅርስ ኮሚቴ ስብሰባ ባለፈው ሰኔ ወር መጨረሻ ዶጄቨለ በሚገኝበት ቦን ከተማ ተካሂዷል። በዚሁ ከሰኔ 21 እስከ ሐምሌ 2 2007 ዓ ም የዘለቀው ስብሰባ ይዘት ምን እንደነበር ፕሮፌሰር ምትኮ ያብራራሉ። የዚህ የዓለም ቅርስ ማዕከል ኮሚቴ ያለ ሀያ አንድ ሀገሮች ናቸው። በየአራት አመቱ ይመረጣሉ። በየአመቱ ስብሰባቸውን ያካሂዳሉ። ኢትዮጵያ ላለፉት አራት አመታት አባል ነበረች። አሁን ዘንድሮ ነው ከኮሚቴ አባልነት የወጣችው እና ሰንት ፒተርስበርግ፣ ኖምፔን፣ ካምቦዲያ፣ ዶሃ፣ አሁን ደግሞ ቦን በተደረገው ስብሰባዎች ላይ ተካሂደናል። እዚህ ስብሰባ ላይ በዓለም ሊመዘገቡ የሚችሉ አዳዲስ ሳይቶች ቀርበው ውሳኔ ይሰጥባቸዋል በሌሎች ላይ ደግሞ ሪፖርቶች ይቀርባሉ ስለዚህ በዚህ መልኩ በዚህ በሰላሳ ዘጠነኛው ኮሚቴው ስብሰባ ላይ ከአፍሪካ ቀርቦ የተመዘገበ የለም አንዱ ትንሽ ሁላችንም ቅር ያሰኘን ቀርቦ የተመዘገበ የለም ከሌላው አለም አገራት ግን ተመዝግበዋል ለምን የሚለው ጥያቄ ሁልጊዜ ይነሳል። ለምን እንደዚህ ይደረጋል የሚል ጥያቄዎች እናነሳለን። በዛ በኮሚቴ ውስጥ አፍሪካ አንድ ተወካይ ነው ሴኔጋል ነው ያላት። ሌሎች ሀገሮች ግን ብዙዎች አሉ። የለም ይሄም ሕግ መለወጥ አለበት፣ በሪፕሬዘንቴሽን መሆን አለበት የሚለው ነገር፣ ይህንንም ሀሳብ የተነሳበት ጉዳይ ነው። ስለዚህ በአጠቃላይ ስናየው የዚህ የሰላሳ ዘጠነኛው ላይ ብዙ ወደ ሀያ አራት የሚሆነው አዳዲስ እንትኖች የተመዘገቡበት ሁኔታ ነው የነበረው። እና ከአፍሪካ ግን የተመዘገበ አለመኖሩ ሁላችንም ቅር ያሰኘ ጉዳይ የነበረ ነው። ዘንድሮ ዩኔስኮ በዓለም ቅርስነት እንዲመዘግባቸው ከኢትዮጵያ የቀረቡ ቅርሶች ባይኖሩም በጉርጉርሲያዊው 2016 ዓ ም የሚቀርቡ የተወሰኑ ቅርሶች አልጠፉም። ከእነዚህም መካከል የኦሮሞ ህዝብ የገዳ ስርዓት አስተዳደር አንዱ ነው። ባለፉት አራት ዓመታት በኢትዮጵያ የቱሪዝምና ባህል ሚኒስቴር በቱሪዝም ባለሙያነት ያገለገሉት ሚርከና አብደታ በአለም ቅርስነት ለመመስገብ ተራ ስለሚጠብቀው ስለዚሁ ቅርስ አጫውተውናል። የገዳ ስርዓት ማለት የኦሮሞ ህዝብ ከጥንት ጀምሮ ራሱን በራሱ የሚያስተዳድርበት የባህላዊ አስተዳደር ነው። አስተዳደሩ የህዝብ አስተዳደር ነው። ህዝብ በራሱ የራሱን መሪ የሚመርጥበት የራሱ የሆነ የጊዜ መጠን ያለበት እና በጊዜ የሚወሰን እና የሚገደብ ህጎችንም በህዝብ በቀጥታ ተሳትፎ የሚደረግ የፖለቲካ ስርዓት ነው። ከኢትዮጵያ ከገዳ ስርዓት አስተዳደር ባሻገር እንደ ፍቼ ጨንበላላ፣ የደቡብ ህዝቦች የዓመት መለወጫ፣ የባሌ ብሔራዊ ፓርክ የመሳሰሉት በቅርስነት በዩኔስኮ እውቅና ለማግኘት እየተጠባበቁ የሚገኙ የኢትዮጵያ ቅርሶች ናቸው። ዩኔስኮ ቅርሶችን ሲመዘግብ በሁለት ይከፍላቸዋል። የሚዳሰሱ እና የማይዳሰሱ ብሎ ማለት ነው። ታየብና ታየብን የሚላቸውን ሄሪቴጆች አሉት በዚህ ውስጥ ኢትዮጵያ ውስጥ ከተመዘገቡት አስር ቅርሶች ውስጥ ዘጠኙ የሚዳሰሱ ናቸው። አንደኛው ደግሞ መስቀለው የማይዳሰስ ባህላዊ የሆነ እሴት ማለት ነው። ከዛ ባለፈ ግን ገዳም የሚመደበው የገዳ ስርዓትም የሚመደበው ከማይዳሰሱት ውስጥ ይሆናል ማለት ነው። የገዳ ስርዓት መመዝገብ ማለት ለኦሮሞ ወዝ በተለይ የራሱን ባህል በዓለም ደረጃ እውቅና አግኝቶ መመዝገብ በራሱ የሚያስገኘው የሞራል ጥቅም አለ። ከዛም ባለፈ ደግሞ የገዳ ስርዓት ከዚህ በፊት ሰዎች የራሱ ችግር አለበት ብሎ ይተቹ የነበረና፣ ግን ከዛ በተቃራኒ የሆነ የገዳ ስርዓት ፍጹም ዲሞክራሲያዊና የሁሉንም መብቶች የሚያከብር ስርዓት መሆኑ ይሄንን እውቅና ማግኘቱ በራሱ ትልቅ ስኬት ነው ማለት ነው። ስለዚህ የገዳ ስርዓት ደግሞ አሁን ተመዘገበ ሳይሆን ያው በተጠባባቂ ሊስት ውስጥ ነው የገባው። በሁለት ሺህ አስራ ስድስት በዩኔስኮ ቦርድ የሚታይ ይሆናል ማለት ነው። ፕሮፌሰር ምትኩ የኢትዮጵያ ቅርሶች እጅግ ብዙ ናቸው ይላሉ። ከአክሱም ብንጀምር፣ ላሊበላ፣ ጎንደር ግቢ፣ ሀረር፣ ጥያ፣ ታችኛው አዋሽ፣ ኦሞ፣ ኮንሶ እነዚህ እነዚህን ሁሉ ስታያቸው በቅርስነት የተመዘገቡ ናቸው እና ከሳብ ሳሃራ አፍሪካ እንደውም እኛ ኮነን እኮ በግንባር ቀደምትነት በማስመዝገብ ያለ ነው። እንደነ አክሱም እንደነ ላሊበላ እንደዚህ እንደዚህ እንደነ ሰሜን ተራሮች እነዚህ እነዚህ የሚዳሰሱት ናቸው። የማይዳሰሱ ደግሞ እንደዚሁ አሉ። ለምሳሌ አለፈው ዓመት መስቀልን የተመዘገበበት ሁኔታ አለ። ሌሎችም እንደዚሁ የሚገቡ አሉ። በማይዳሰስ ባህል ማለት ነው፣ ቅርስ እና እነዚህ እነዚህ አሁን በብዙ እንትን ላይ ያሉ አሉ። በቅርስነት እንዲመዘገቡ ፋይል የቀረበባቸው ቅርሶች አሉን ማለት ነው። በዩኔስኮ በዓለም አቀፍ ደረጃ እውቅና ለማግኘት ከሚጠባበቁት ቅርሶች መካከል የገዳ አስተዳደር ልዩ የሚያደርገው ነገር አለ የሚሉት በዩኔስኮ የኢትዮጵያ ምክትል ቋሚ ተጠሪ ፕሮፌሰር ምትኩ ኢትዮጵያ ውስጥ ገና በማህበረሰቡ ዘንድ ያልተመዘገቡ ቅርሶች እንዳሉ ጠቁመዋል። አሁን ገዳ የኢትዮጵያና የአፍሪካ ትልቁ የዲሞክራሲ አንዱ ስርዓት ነው። ይሄ ከማይዳሰሱ የኢትዮጵያ ቅርሶች፣ የአፍሪካ ቅርሶች በዋናነት መመዝገብ ያለበት ነው። ጨምባላላም እንደዚሁ። ፊቼ ጨምባላላ የደቡብ ህዝቦች የአመት መለወጫ የሚያካሂዱበት በዓል ነው። ልዩ እሴት አለው። አውተንቲክ ነው። እንደዛ እያልን መዘርዘር እንችላለን። ውርሻቶ ለምሳሌ የሀረሪ የዘመን መለወጫ ባህል አለ። እነዚህ እነዚህ ስንጨምርበት ሌሎችም እንደነ ሶፍ ኦማር እኒህ እኒህን እየጨመርን በሄድን ቁጥር በብዛት ሊገቡ የሚችሉ አሉ። ለምሳሌ በዚህ በጌድኦ አካባቢ በአፍሪካም የታወቀ የዚህ የአግሮ ፎሬስትሪ እርሻና ደን ጥምር ከቡናው ጋር ከቆጮ ጋር ከምንጋራ የተያዘ ትልቅ ባህላዊ እሴት አለ። እነዚህ እነዚህም መጨመር ይቻላል። ሌላ ሌላም ሊመጣ ይችላል። ለምሳሌ በምግብነት ኢትዮጵያ ልታስመዘግባቸው የምትችሉ የብዙ ምግብ አይነቶች አሉ። ለእኛ ዩኒክ የሆኑ የቆጮን አዘገጃጀት ከመትከሉ ጀምሮ እስከ መብላቱ ያለው ሂደት ዩኒክ ነው። ወደ አስራ አራት አስራ አምስት ሚሊዮን ህዝብ የሚጠቀምበት ባህላዊ እሴት ያለው ነው። ከኛ አልፎ ወደ ሌሎች አፍሪካ ሀገሮችም የሚሄድ ነው። ሙዚቃ መሳሪያዎቻችን እንደ ማሲንቆ ዩኒክ ነው። ይሄ ሁሉ ማስመዝገብ ይቻላል። ሌሎች ሀገሮች ያደርጋሉ። ይሄን ይሄን ሁሉ በምናይበት ጊዜ ኢትዮጵያ ገና ያልተዳሰሰ ያላየናቸው እንትኖች አሉ። በመጀመሪያ እኛው አገራችን ራሳችን መጀመሪያ ይሄን ሁሉ ዶክመንት ማድረግ አለብን። ፕሮፌሰር ምትኩ ማን ነው ለዩኔስኮ ይሄ ነገሮች እንደዚህ በቅርስነት ሊመዘገቡ ይችላሉ ሲል ሀሳብ የሚያቀርበው ማን ነው ዩኔስኮ የአባል ሀገራት ስብስብ ነው ኢትዮጵያ አባል ሀገር ነች እዚህ ቢሮ አለን አዲስ አበባ ደግሞ የኢትዮጵያ የዩኔስኮ ኤጀንሲ አለ ትምህርት ሚኒስቴር ውስጥ አሁን የዩኔስኮ የምንሰራቸው ስራዎች በትምህርት በባህል በሳይንስ በኮሚኒኬሽን ከነዚህ ጋር የተያያዙ ስራዎች ናቸው። የባህሉን በተያያዘ የባህልና ቱሪዝም ሚኒስቴር አለ። ከሱ ጋር ደግሞ የቅርስ ጥናትና ጥበቃ ባለስልጣን አለ። ስለዚህ እነዚህን ሊመዘገቡ ይችላሉ የሚሉትን ነገሮች የመለየትና ፋይል የማዘጋጀት ትልቁ ስራው የቅርስ ጥናትና ጥበቃ ባለስልጣን ነው። ከማንጋ ይሰራዋል። ከክልል የባህልና ቱሪዝም ቢሮዎች አሉ፣ የቅርስ ጥበቃ ቢሮዎች አሉ። ከነሱ ጋር ሆኖ ፋይላቸውን በየአካባቢ ያለውን ይሄ ዓለም አቀፋዊ እሴት ይኖራቸዋል የሚባሉትን ለይተው ምን ብሎ በመጀመሪያ የሚያስገባው የቅርስ ጥናትና ጥበቃ ባለስልጣን ነው። አንድ ሀገር በዩኔስኮ በአለም አቀፍ ቅርስነት የምታስመዘግባቸው ቅርሶች በጨመሩ ቁጥር ከዚህ የምታገኘው ትርፍ ይጨምራል። ይህም ኢትዮጵያን እንዴት እንደጠቀመ ፕሮፌሰር ምትኩ ያስረዳሉ። ኢትዮጵያ የቱሪስት መዳረሻ ዘ ቤስት መዳረሻ ትሆናለች ተብላ ሪኮግናይዝድ ሆናለች። ከተመረጡት ሰላሳ አንድ ሀገሮች ተወዳድረው የመጀመሪያውን እንትን ያገኘችው ነች። ከዛ ውስጥ ከወጡት እንትኖች በአብዛኛው መዳረሻ እንትኖቹ እነዚህ በዓለም ቅርስነት የተመዘገቡት ቦታዎች ናቸው እና ከቱሪዝም ልናገኘው የምንችለውን ነገር ማሰብ ይቻላል። ተመራማሪዎች በኢኮቱሪዝምም ሊሆን ይችላል፣ በሳይንሳዊ ቱሪዝምም ሊሆን ይችላል። በዚህ በዚህ ሁሉ ስናይ ደግሞ ለበለጠ ደግሞ ለምርምር ሰፊ እድሎች እንደሚኖሩ አገሪቱን ለማሳወቅ ገጽታውን ለመገንባት ከዛ በላይ ደግሞ የሀብት ባህልና ቅርስ አገር መሆኗ ያ ብቻ አይደለም። ይህን ደግሞ ጠብቆ የቆየው ህዝብ ደግሞ አለ። ዝም ብሎ እኳ አደለ ህዝቡ ጠብቆ ነው ኮንሰርቭ አድርጎት ነው እስካሁን የቆየው ለዘመናት። ያ ደግሞ ይሄ ራሱ ቅርስ ጠባቂ ህዝብ መሆኑ ደግሞ አንድ ዓለም አቀፋዊ እሴት ነው። ባህሉንና ቅርሱን የሚያጠፋ አይደለም፣ ይንከባከባል፣ ያያል፣ ከልብነት ይጠብቃል። ሺዎች የሚቆጠሩ ማኑስክሪፕቶች አሉ፣ መጽሐፍት አሉ፣ የእምነት መገለጫዎች አሉ። እነዛን ሁሉ ጠብቆ የሚያቆይ ደግሞ የዳበረ ባህል እና የከበረ ባህሉን የሚያከብር ደግሞ ህዝብ አለ። የህዝቡ ዳይቨርሲቲም ይሄ አንዱ አካል ነው የዚህ እንትኑ ማለት ነው የቅርስነቱ እና ይህን ሁሉ ስንደማምር ነው ይህን ለማየት የውጭም እና የሀገር ውስጥም ትልቁ እኮ ቱሪዝምን ሊያስፋፋው የሚችለው በሀገር ውስጥ ያለው የቱሪስት ኢትዮጵያዊ ወደ እነዚህ ቦታዎች መሄድ ነው። ተማሪዎች፣ ህጻናት፣ ቤተሰብ እነዚህ እነዚህ ቦታዎች አሉ ብሎ በዓመት እቅዱ ውስጥ አስገብቶ ሲሄድባቸው የበለጠ ዶሜስቲክ ቱሪዝሙ እየሰፋ ሲሄድ የውጭንም ደግሞ እንደዚሁ እያሰፋው ይሄዳል። በበለጠ እየታወቁ ሲሄዱ በበለጠ ህዝቡ እየተንከባከባቸው ሲሄድ የተሻለ ደግሞ የእድገት መሰረቶች ይሆናሉ። የዩኔስኮ የዓለም ቅርስ ኮሚቴ ቀጥሎ የሚገናኘው ከአመት በኋላ ይሆናል። በዚህም ጉባኤ ላይ ቢያንስ አንዱ የኢትዮጵያ ታሪካዊ ቅርስ የማዕከሉ መዘርዝር ውስጥ እንደሚገባ የቀድሞው የባህልና ቱሪዝም ሚኒስቴር ባልደረባ አቶ ሚርከና አብደታ እርግጠኛ ናቸው። በተለይ የገዳ ስርአት በ2016 ዩኔስኮ ስብሰባ ላይ የሚቀርብ ይሆናል ደግሞ ይመዘገባል፣ የሚልም እምነት ነው ያለኝ። ምክንያቱም የገዳ ስርዓት ለምንድን ነው እስካሁን ራሱ የቆየው ለምንድን ነው ሳይመዘገብ እስካሁን የቆየው የሚለው መጠየቅ ያለበት ጥያቄ ነው። የገዳ ስርዓት ዩኔስኮ ሲመዘግብ አስር መስፈርቶችን ያስቀምጣል። እነዛ ከአስሩ መስፈርቶች ውስጥ እስከ ግማሽ ያክል የሚያሟላ ስርዓት ነው። ዩኔስኮ ደግሞ የሚፈልገው ከአስሩ አንዱን እንዲያሟላ ነው። በዚህ ደረጃ የማይመዘገብበት ምንም ምክንያት የለውም። በዓለም ቅርስነት እውቅና ያገኙና ለማግኘት በሚጠባበቁ የኢትዮጵያ ቅርሶች ላይ ነበረ የዛሬው የባህል መድረክ ያተኮረው። ልደት አበበ ነኝ። ጤና ይስጥልኝ።